ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። አንቶኒ አልባኒዚ ከአሜሪካው ፕሬዚደንት ጋር በኦክቶበር እንደሚገናኙ አስታወቁ። የተባበሩት መንግስታት ድርጅት በጋዛ የእስራኤልን ወረራ ተቃወሙ። በአውስትራሊያ የቁማርተኞች ቁጥር መጨመሩን ጥናቶች ጠቆሙ። የሚለው የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። ከተደጋጋሚ ውጤታማ ያልሆኑ ሙከራዎች በኋላ በአንቶኒ አልበኒዚ እና በዶናልድ ትራምፕ መካከል የሚደረገው ይፋዊ የስብሰባ ቀን ተቆረጠ። ጠቅላይ ሚኒስትር አንቶኒ አልበኒዚ በተባበሩት መንግስታት የመሪዎች ጉባኤ ላይ ከሚስተር ትራምፕ ጋር ሊኖራቸው የነበረው ውይይት እንዳመለጣቸውም ይታወሳል። አሁን ግን የሁለትዮሽ ውይይቱ ለኦክቶበር 20 ዋሽንግተን ላይ እንደሚደረግም ቀን ተቆርጧል። ሳን ፍራንሲስኮ፣ ሳንዲያጎ፣ ፊላደልፊያ፣ ዋሽንግተን፣ ሲያትል እንደ ጠቅላይ ሚኒስትር አባባል አሜሪካን ሲጎበኙ ይህ ለሰባተኛ ጊዜ ነው። አሜሪካ በጣም ጠቃሚ የሆነች አጋራችን ነች። ምንም እንኳን አስተያየቶች ቢኖሩም፣ ዛሬ ላይ ሆኜ የውይይታችንን ቀን በናፍቆት እጠብቃለሁ ብለዋል። የተባበሩት መንግስታት ጸሐፊ አንቶኒዮ ጉተሬስ የእስራኤል ወታደራዊ ኃይል በጋዛ ከተማ ያደረገውን ጥቃት ተቃወሙ። ጥቃቱ ቀድሞውኑ በአደገኛ ደረጃ ላይ ያለውን የሰብአዊ ጉዳቶች ላይ ተጨማሪ አደጋ መፍጠር ነው ብለዋል። የእስራኤል ኃይል ወደ ጋዛ ከተማ በጥልቀት በመዝለቅም በመኪና ላይ የተጠመዱ ቦምቦችን አፈንድተዋል። በሳብራና በቴል አል ሃዊ ከተሞች አራት የሚሆኑ ሰዎችን በአየር ጥቃት ሳቢያ ሕይወታቸው ጠፍተዋል። የመኖሪያ ቤቶችም ጉተሬዝ እንዳሉት የእስራኤል ወታደራዊ ኃይል ዜጎችን በግድ ካሉበት ቦታ ተገፍተው እንዲወጡና በረሃብ እንዲቀጡም እያደረገ ነው ብለዋል። አያይዘውም ይህ ተግባር በአካባቢውና ዓለም ዙሪያ የሚያመጣው ተጽዕኖ እንደሚያሳስባቸውም ገልጸዋል። በእስራኤልና ፍልስጤም ታሪክ የጨለማው ምዕራፍን እየተጋፈጠን ነው። ሐማስ በእስራኤል ላይ ያደረሰው የኦክቶበር ሰባት ጥቃት ሁለት ዓመት ሊደፍን እየተቃረብን ነው። የእስራኤል ጥቃት በፍልስጤም በተያዙ ግዛቶች ላይ እየቀጠለ ነው። ይህ ለአካባቢው እና ለዓለም ሰላም ጸጥታ አስጊ ነው ሲሉ ገልጸዋል። የነባር ዜጎች በሆስፒታል ውስጥ የሚደረግላቸው መልካም እንክብካቤ ከሌሎች አውስትራሊያውያን ጋር ሲነጻጸር በእጅጉ ያነሰ መሆኑን በቅርቡ የወጡ መረጃዎች አሳዩ። ቢሮ ኦፍ ኢንፎርሜሽን ከ12 ሺ በላይ አቦርጅናል ህዝቦች ላይ በኒው ሳውት ዌልስ ከ2019-2024 ባደረገው ጥናት ነው ይህንን ውጤት ይዞ የቀረበው። ሪፖርቱ አያይዞም 28 በመቶ የሚሆኑ የነባር ዜጎች ሆስፒታል መሄድ እያለባቸው በዚሁ ሳቢያ ወደ ሆስፒታል እንደማሄዱ እንደማይሄዱ ገልጸዋል። በተጨማሪም በ14 በመቶ የሚሆኑት አቦርጅናል ህሙማን በሆስፒታሎች ውስጥ እምነታቸውንና ባህላቸው እንደማይከበርላቸውም ተናግረዋል። በአውስትራሊያ የቁማርተኞች ቁጥር መጨመሩ ተገለጸ። አውስትራሊያውያን በድምሩ 32 ቢሊዮን ዶላርስ በቁማር ገንዘባቸውን ያጣሉ። ይህ ከዓለም ጋር ሲነጻጸር ካለን የህዝብ ቁጥር በዓለም ከፍተኛ ደረጃ በሚባልበት ደረጃ ላይ ያስቀምጠናል። የአውስትራሊያ ጋምብሊንግ ሪሰርች ሴንተር ባደረገው ጥናት መሰረትም 65 በመቶ የሚሆኑ ሰዎች ባለፈው ዓመት ብቻ ቢያንስ አንድ ጊዜ ቁማር የተጫወቱ ሲሆን 30 በመቶ የሚሆኑቱ ቢያንስ በወር አንድ ጊዜ ቁማር እንደሚጫወቱም ተናግረዋል። ጥናቱ አያይ እንዳሳየው 20 በመቶ የሚሆን የቁማርተኞች የትዳር አጋሮች ቁማር ከማይጫወቱት ጋር ሲነጻጸሩ ሰባት በመቶ የሚሆኑት የተለያየ አይነት ጥቃቶች እንደሚደርስባቸው አስታውቀዋል። ቁማርን ለማቆም እርዳታን ካሹ 1800737732 የስልክ ቁጥርን ይደውሉ ወይም ላይፍ ላይንን 131114ን እንዲሁም ሜንስ ሪፈራል ሰርቪስን 13766 491 እንዲሁም ቢዮንድ ብሉ አንድ ሶስት ዜሮ ዜሮ ሀያ ሁለት አርባ ስድስት ሰላሳ ስድስትን በመደወል እርዳታን ማግኘት ይችላሉ። አድማጮቻችን በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት፣ ፐርስ ፀሐያማ 29 ዲግሪ ሴንቲግሬድ፣ አደላይድ በከፊል ደመናማ 18፣ ሜልበርን ዝናብ ሊጥል ይችላል 17፣ ሆባርት ዝናባማ 14 ካምብራ ዝናባማ 19፣ ሆሎንጎግ ፀሐይማ 23፣ ሲድኒ ፀሐይማ 28፣ ኒውካስል እንዲሁ ፀሐይማ 28፣ ብሪስበን እንዲሁ ፀሐይማ 20፣ ኬንስ በከፊል ደመናማ 30 ዲግሪ ሴንቲግሬድ፣ ዳርዊን ፀሐይማ 35 ዲግሪ ሴንቲግሬድ። እንዲሁም በመዲናችን አዲስ አበባ በዛሬ ሁለት ከፍተኛው 19፣ ዝቅተኛው 12 ዲግሪ ሴንቲግሬድ ይሆናል። ወደ ምንዛሪ ገንዘብ ዙሪያ ስናል አንድ የአውስትራሊያ ዶላር 95.3 እንዲሁም አንድ ዩሮ 170.5 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።